The Voice of <laughs> Hello. Hello, Commissioner. ጤና ይስጥልኝ ኮሚሽነር ዜኑ ዛሬ የተወሰኑ አንድ አስራ አንድ የሚሆኑ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች በቁጥጥር ስር መዋላቸውን ሰምቼ ነበርና እርስዎ የሚያውቁት ነገር ምንድን ነው ይሄን አስመልክቶ? አስራ አንድ አይደለም፣ ዘጠኝ የሚሆኑ ዋና የስራው መቋረጥ መስተጓጎል ዋና አስተባባሪዎች ናቸው ተብሎ የተለዩ ዘጠኝ ሰዎች ናቸው። አስራ አምስት ሰዓት አካባቢ በቁጥጥር ስር ውለዋል። ምንድን ነው ምክንያቱ የመያዛቸው ወይ? የመያዛቸው ምክንያት አንደኛ ጥያቄ እንዲጠይቁ በአግባቡ ጥያቄያቸው ፌር እንደሆነ በአግባቡ እንዲጠይቁ ኔጎሾች ሲደረጉ ነው የቆዩት ላለፉት ሲደራደሩና ሀያ ቀናት እና እሺ፣ አድማ ያው እንግዲህ ስራ ማቆም አድማ ነው ያደረጉት ጥያቄያቸው በአብዛኛው የደሞዝና የደሞዝ ጥያቄ አይነት ነገር ነው። ሞሮፍ የደሞዝ ጥያቄ ነው እና ስለዚህ ከዚህ ጋር ተያይዞ ስራ እናቆማለን ሲሉ ስራ ማቆም ማተክል አይደለም፣ ማቆም የለባቸውም። አንደኛ ይሄ አንድ አውትሌት ነው የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ የሚደርሰው ጫና ቀላል አይሆንም። ሁለተኛ ለሀገሪቱም ከሀገሪቱ አጠቃላይ ናሽናል ኢንትረስት ጋራ ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አትችሉም ተብሎ ተነግሯቸዋል እና ይህንን ዲፋይ አርገው እነሱ በስራ ማቆም አድማው ጸንተው መጀመሪያ እሺ ብለው ነበረ። ከዛ በኋላ ተመልሰው እንደገና ሞቢላይዝ የተወሰኑ ሪንግ ሊደሮቹ ሞቢላይዛ ወደ ስራ ማቆማ ድማ ተመለሱ ማለት ነው። እሱ ብቻ ሳይሆን ለተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ በአጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል። ለዓለም አቀፍ ተቋማት፣ ለዓለም አቀፍ ተቋማት ለተለያዩ ድርጅቶች እና ይሄ ደግሞ ፒዩርሊ አጌንስት ከናሽናል ኢንትረስት ከናሽናል ሴኪሪቲ ከሀገሪቱ ደህንነትና ጥቅም አኳያ ነው የሚሉኝ። አዎ፣ እና በዛ ሴንስ ተገቢ ያልሆነ ነገር ነው። በሀገር በህዝብ ጥቅም ላይ በሀገር ጥቅም ላይ ያነጣጠረ ነገር እንደዚህ አይነት ቻጥር መፈጸም ትክክል አይደለም። ይሄ ደግሞ ወንጀል ነው ተብሎ በተደጋጋሚ ጊዜ ተነግሯቸዋል። በጣም ኔጎሲዬሽን ተደርገዋል። በጣም በጣም ብዙ ጊዜ ድርድር ተደርጓል። ብዙ ጊዜ ጥያቄያቸው አግባብ አይደለም ያላቸው ሰው ማንም ሰው ሊታወቅ የሚገባው ይሄ ነው። ስለዚህ ይሄን ያልሰው እንደገና እንደዚህ አይነት መልእክቶችን ሰው ማስተላለፋቸው ደግሞ ሌላ ወንጀል ነው። ኮሚሽነር፣ ለመሆኑ ያስጠይቃቸዋል ለመሆኑ በኢትዮጵያ ሕግ እርስዎ የኢትዮጵያ ፖሊስ ኮሚሽነር ኖት፣ የሕግ አስከባሪው አካል መሪ ኖት። እርስዎ ስራዬን አቁሜያለሁ ማለት ወይም ስራዬን በፍቃዴ ለቅቄያለሁ ማለት ወይም በአጠቃላይም አድማ መምታትም ቢሆን መብቶችን ጠይቆ ወንጀል ነው እንዴ? በእርግጥ ያስጠይቃል፣ ያሳስራል፣ ያስጠይቃል። ምንድን ነው መሰለህ የሰራተኛ ማህበር አባል የሆኑ መስሪያ ቤቶች አሉ እነዛ አድማ ማድረግ ይቻላል። ከአሰሪና ሰራተኛ ምጥም ጋር ነጎሸት ማድረግ ይቻላል። በዚህ አይነት እንትሮች አሉ። ስራ ማቆም አድማ ማድረግ ይቻላል። ግን የሲቪል ሰርቪስ ህግ፣ የሲቪል ሰርቪስ ሰራተኛ ከሆኑ ግን፣ የመንግስት ሰራተኞች ከሆኑ ግን ስራ ማቆም አድማ አይቻልም። ስራ ማቆም መልከት ይቻላል። ስትለቅም በተወሰነ ጊዜ አሁን በተለይ በጣም ሴንስቲቭ ከብሔራዊ ደህንነት እና ከብሔራዊ ጥቅማ ጋር ተያያዥነት ያላቸው እንደዚህ አይነት ስራዎች ሲሆኑ መስሪያ ቤቱ ፈቅዶ ተቅስ አዘጋጅቶ ወዘተ ከሆነ በኋላ መልከት ይችላል፣ እንጂ የሥራ ማቆም አድማ ማድረግ አይችልም። የመብት ጥያቄ ገደብ አለው ማለት ነው። በመንግስት ሰራተኛ ወይም ደግሞ በቀጥታ በሲቪል ሰርቪስ ውስጥ ያልታቀፈ ሰራተኛ ተብሎ ተከፋፍሎ ነው ማለት ነው የሚታየው። ከሕግ አንጻር የተከፋፈለ ነው። ምክንያቱም የመንግስት ስራ የሕዝብ አገልግሎት ነው። የነፍስ ጥያቄ አይደለም። የነፍስ ጉዳይ አይደለም። የነፍስ ጉዳይ የሚሆነው ምንድን ነው መሰለ? አንደኛ ስትገባም ይሄንን ግዴታ እንትን ብለህ ነው የምትገባው እና ስትወጣም ይህን ግዴታ አሟልቼ ነው ሪኳይርመንቶችን አሟልቼ ነው የምወጣው ብለህ አግሪመንት ገብተህ ነው የምትገባው። ስለዚህ ይሄ ምንም የህግ መሳለት ያለው ነገር አይደለም። የህዝብ አገልግሎት ስለሆነ የህዝብ አገልግሎት ደግሞ በጣም ስራርት ሊያደርግ በሚችል መልኩ በሚችል መልኩ አግማ ሁሉም ተነስቶ አድማ የሚያደርግ ከሆነ የህዝብ አገልግሎት ከተቋረጠ የህዝብ ጥቅም ይጓደላል ማለት ነው። የህዝብ ጥቅም ከተጓደለ ማለት ደግሞ የሀገር ጥቅም ነካ ማለት ነው። ስለዚህ ከብሔራዊ ጥቅም ጋር ከናሽናል ኢንትረስት ጋር ከናሽናል ሴኩሪቲ ጋር ከብሔራዊ ደህንነት ጋር ከብሔራዊ ጥቅም ጋር የተያያዙ ጉዳዮች ስለሆኑ እነዚህ ጉዳዮች በምንም መልኩ ከህግ እንትን ከመርዝ ጋር ተያያዥነት ያላቸው አይደሉ። ይሄ ማለት ኮሚሽነር ዘይኑ። አድማ የሚመቱ ሰራተኞች ምናልባት በሌሎች የሥራ ደንቦች የታቀፉ ይሁኑ አይሁኑ ከጊዜ ጋር የሚጠራ ይሆናል። አድማ የሚመቱ ሰራተኞችን ወይም መሪዎቻቸውን ፖሊስ በማሰር ይቀጥላል ነው እያሉኝ ያሉት? ኮሚሽነር አላልኩም። አድማ የሚመቱ ሰራተኞች ከብሔራዊ ጥቅም ጋር ይኸውልህ፣ ከብሔራዊ ጥቅምና ከብሔራዊ ደህንነት ጋር ተያያዥነት ያላቸው ጉዳዮች ወይም ደግሞ ሻጥሮች አላቸው ተብሎ በሀገር ደህንነት ላይ በሀገር ጥቅም ላይ ሻጥር ተፈጽሟል ተብሎ የሚታመን ከሆነ ይታሰራል ማለት ሰው። ይሄ የሚቀጥል ነው የሚሆነው። ስለም የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች አሁን በቁጥጥር ስር የዋሉትም የተወሰኑት ናቸው። ከመሃላቸው ለኢትዮጵያ ሲቪል አቪየሽን ባለሥልጣን ጥያቄዎቻቸውን አቅርበው ይሄ ጥያቄያችን መልስ ካልተሰጠው በአንድ ወር ጊዜ ውስጥ መልስ ካላገኘን፣ ከዚህ ቀን ጀምሮ ስራ ለማቆም እንገደዳለን ብለው የአንድ ወር ማስጠንቀቂያ ሰጥተዋል። ይሄ ሁኔታ ቅድሚያ ማስጠንቀቂያ እንደ መስጠት አይቆጠርም? ቅድም እርስዎ በገለጹት መሰረት አይቆጠርም። አይቆጠርም። በአድማ መልክ አይሆንም። ምክንያቱም ይሄ እንደነገርኩ ሴንስቲቭ የሆነ በጣም ሴንስቲቭ የሆነ የስራ ቦታ ነው። በአድማ መልክ ተገቢ አይደለም። እንደዚህ አይነት ቦታዎች በአድማ መልክ አፕሮች መደረግ የለባቸውም። ከብሔራዊ ደህንነትና ከብሔራዊ ደህንነት ስር ያላቸው ቦታዎች አድማ ተገቢ አይደለም። እያጤው ሊቀርብ ይችላል ሁሉንም ግን በአድማ መልክ መደረግ የለበትም ነው። የአስተዳደር በደሎች ኖረው መልስ በጊዜ የማይሰጣቸው ከሆነ ሰራተኞችና ወደ እንደዚህ አይነት እርምጃ ለመሄድ የሚገደዱ ከሆነ ምንድን ነው የሚደረገው? የአስተዳደር በደሎች አሉ የሉም የሚለው ነገር ገና መጣራት ያለበት ነገር ነው። ሰለሞን ምላሽ አልተሰጣቸውም ተሰጣቸውም የሚለው ነገር ብታጣሩ ጥሩ ነው። እናንተ እኔ የሰራን ነው ልክ ነው። ምላሽ ያገኙ ጥያቄዎች ግን የእነሱ ዴማንድና ምላሹ ላይጣጣም ይችላል። አሁን ለምሳሌ ደሞዝ አንድ ሺህ ፐርሰንት እንዲጨመርልን ብሎ ነው እንደዚህ አይነት እኔ በእርግጥ የአስተዳደሩ ወፍ የመናገር ባልችልም ማለት ነው። ግን አንድ ሺህ ፐርሰንት በአንድ ጊዜ መጨመር መስሪያ ቤቱ ላይፈቅድ ይችላል። እና እንደዚህ አይነት የኔጎሽሽን እንትኖች አሉ። ስለዚህ ኔጎሽት አድርገው ብል በሆነ መልኩ አግባብ ባለው መልኩ መፍታት ለመፍታት አስተዳደሩ ዝግጁ ነው። ዝግጅነቱ እንዴት ነው ያየነው፣ እኛም በተሳተፍንበት መልኩ ውይይት ተደርጓል። እነሱም ይህን አድማ ማድረጋችሁ ትክክል አደለን አደላችሁም ተብለው ተነግሯቸው፣ አዎ ጥፋተኛ ነን፣ ትክክል አደለንም ብለዋል። ስለዚህ ይሄ በሆነበት እና ስምምነት ተደርሶ ካበቃ በኋላ የተወሰኑ ሪንግ ሊደሮች እንደገና ጉዳዩ አነሳስተው ስራ ማቆም አድማው እንደገና እንዲቀጥል አደረጉ። እሱ ብቻ አይደለም፣ ለኢንተርናሽናል ኦርጋናይዜሽኖች እንዳልኩም የተለያዩ መልእክቶች አየር መንገዱን የአጠቃላይ የኤርፖርት ንትኑን የኢትዮጵያ አየር መንገድ ስምና ገጽታ የሚያበላሽ መልእክት አሰራጭተዋል። ስለዚህ ጉዳዩ ከደሞዝና ከሌላ የመልካም አስተዳደር ጥያቄ ባለፈ መልኩ ሻጥር ያለበት እንደሆነ ነው ለማወቅ የተቻሉ። ስለዚህ ይሄ ጉዳይ በህግ መጣራት አለበት። በህግ ለማጣራት ደግሞ በቁጥር ስር መዋል አለባቸው። ጉዳዩ አንቀሳቅሰዋል፣ ይመለከታቸዋል ተብለው የታመነባቸው ሰዎች ተነጥለው በህግ ቁጥር ስር ውለው ጉዳያቸው በህግ መታየት መቻል አለበት። ስለዚህ ይሄ ነው የተደረገው። ኮሚሽነር እንግዲህ፣ የኢትዮጵያ ፖሊስ ኮሚሽን ይሄንን ጉዳይ ለመፍታት ወደ ድርድር፣ ወደዛ ወደ መሳተፍ መግባቱን ገልጸውልኛል። እና እነዚህ ሰዎች ደግሞ እየሰሩ ያሉት ጥፋት እንደሆነ ወንጀል እንደሆነም ገልጸውልኛል። ጥፋት ከሆነ እነዚህ ሰዎች የሰሩት መጀመሪያውኑ ለምን በቁጥጥር ስራ ለዋላቸውም? ወንጀል ከሆነ ለምን ወደ ድርድር ውስጥ ለመግባት ወሰነ ኢትዮጵያ ፖሊስ ኮሚሽን? ወይልኛ ማ መጀመሪያ አሁን ያለንበት የለውት ሂደት ወደዛም የሚጋብዝ አይደለም። ሰው የሚታሰርበት ሳይሆን የሚፈታበት ደግሞ እንደምታውቀው እና ብዙ ሰው ከእስር ቤት በይቅርታም በተለያየ መልኩ ከእስር ቤት እየወጣ ያለበት እንጂ ሰው ወደ እስር የሚገባበት ሁኔታ አይደለም። ሁሉም የኢትዮጵያ ሕዝብ ለውጡን እያጣጣመ ያለበት ሲትዌሽን ነው። እኛ ቸኩለን ወደዛ ወደ እስር ምናምን መግባት አልፈለግም። መጀመሪያ አሚኬብሊ በጣም በወዳጅነት መንፈስ በመግባባት መንፈስ እንዲፈታ በወዳጅነት መንፈስ በተግባቦት መንፈስ እንዲፈታ መደረግ ስለነበረበት ሁሉም ስቴክ ትራንስፖርት ሚኒስትርም፣ የአቬሽኖ ባለስልጣኖችም፣ ፖሊስም፣ ደህንነትም፣ ሁሉም ባለበት ጉዳዩ በደንብ እንትን እንዲል ውይይት ተደርጎበት የማሳመን ስራ መሰራት እንዳለበት ታምኖበት ነው በዛ አይነት ውይይት ማድረግ የተቻለው። በህጉ እንደ ስደትና ቅንነቱ ከስድስት እስከ ሶስት ዓመት የሚያሳስር ወንጀል እንደሆነ ከመጀመሪያው ጀምሮ ይነጠዋሉ። አሁን ምንድን ነው የሚቀጥለው ሁኔታ ኮሚሽነር? የሚቀጥለው ሁኔታማ ያው ጉዳያቸው በህግ ተይዞ ከህግ መጣራት አለበት። ወንጀሩ ምርመራው ተጣርተው እንግዲህ የፍርድ ጉዳይ ይሆናል፣ የፍርድ ቤት ጉዳይ ይሆናል። ከዚህ በኋላ የእኛ ጉዳይ አሁንም እኛ የማጣራቱን ወንጀል መሆኑን ለፍርድ ቤት የማሳየት ጉዳይ ነው፣ የኛ ጉዳይ ሆናል። እንግዲህ ይሄ ሁኔታ፣ ዛሬ የተፈጠረው ሁኔታ አንዳንድ ቅድም እርሶ ካነሱትም ጋር ሰዎች የሚታሰሩበት ሳይሆን የሚፈቱበት ጊዜ ነው ካሉትም ሀሳብ ጋር ተያይዞ አንዳንድ አልፎ አልፎ ይሄ ስርዓት ከተሰማበት ጊዜም ጀምሮ ድንጋጤያቸውን እየገለጹልን ያሉ ሰዎች አሉ። የት ጋ ነው የሚቆመው? ምክንያቱ የመታሰሪያው ምንድን ነው? ማን ነው የሚወስነው? ይታሰር አይታሰር? እንዲህ እንዲህ አይነት ጥያቄዎች እየተነሱ ያሉበት ሁኔታ አለና ኮሚሽነር ተመልሼ መምጣት አይቀርም፣ ሌሎች ጥያቄዎችን የሰዎችንም ጥያቄዎች ይዤ። ለዛሬ ግን እውነት ለመናገር ፊልድ ላይ ሆነው ነው በጣም ከመሸ ነው እያነጋገሩኝ ያሉት። ለዚህ ላሎት ዝግጁነት መልስ ለመስጠት በማንኛውም ሰዓት፣ በስራ ሰዓት ሚሆን ከስራ ሰዓት ውጭ ያለኝን አድናቆት መግለጽ ፈልጋለሁ፣ እንደ ጋዜጠኛ በጣም እግዜር ስጥልኝ ለሰጡኝ ማብራሪያ ኮሚሽነር እሺ፣ ሰለሞን በጣም አመሰግናለሁ። ምንም እንደዚህ አይነት ስጋት ማንም ሰው ሊገባ አይገባም። ፍጹም የሀገሪቱ ሕግን ሊጫረር በማይችል መልኩ እንጂ ፖሊስን የማሰርም በህገወጥ መንገድ ማንኛውም ማንኛውም የሀገሪቱ ዜጋ የማሰር ሞራልም የለውም። ስለዚህ ማንም በዚህ ጉዳይ ላይ ሊጨነቅ አይገባም። ያው ነገ በፍርድ ቤት ቀርቦም ጉዳይ ሰው ሲቀር ሞር ሌጋል ህጋዊ የሆነ እንደሆነ ህዝቡ ስለሚያውቀው ምንም ሰው ተወካሪ ሊገባ አይገባም። አመሰግናለሁ። እግዚአብሔር ይስጥልኝ፣ ኮሚሽነር ዘይኑ ጀማ።